the voice of America. Los Angeles, California, ውስጥ የተቋቋመው የጠቅላይ ሚኒስትር አብይ አህመድን የዳያስፖራዎች ወይም በውጭ የሚኖሩ ኢትዮጵያውያን ጉብኝት አስተባባሪ ኮሚቴ የአቀባበል ዝግጅቱን ማጠናቀቁን ትናንት በጋዜጣዊ መግለጫው ይፋ አድርጓል። የሎስ አንጀለሱ ዘጋቢያችን ዳንኤል አርጋው ተከታትሎታል። ግንቡን እናፈርሳለን፣ ድልድዩን እንገነባለን፣ እሺ ለዶክተር አብይ በሚል መሪ ቃል በዚህ በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ቆንስላ ጄኔራል ጽህፈት ቤትና የሎስ አንጀለስ አስተባባሪ ኮሚቴ ትላንት በጽህፈት ቤታቸው በጋራ በሰጡት ጋዜጣዊ መግለጫ ላይ እንዳሉት የለውጥ ትንሣኤ የሆኑትም ጠቅላይ ሚኒስትር ዶክተር አብይ አህመድ የፊታችን እሁድ ሐምሌ ሀያ ሁለት ቀን ሁለት ሺህ አስር ዓመተ ምህረት በሎስ አንጀለስ ከኢትዮጵያውያንና ትውልደ ኢትዮጵያውያን ጋር በሚያደርጉት ህዝባዊ ጉባኤ የኢትዮጵያ አክብሮትና ትህትና በተሞላበት ሁኔታ ጠቅላይ ሚኒስትሩን ለመቀበል አጠቃላይ ቅድመ ዝግጅቱን መጠናቀቁን ነው የኮሚቴው ምክትል ሰብሳቢ አቶ አብይ ጥላሁን የገለጹት። የሎስ አንጀለስ እና የአካባቢ ነዋሪዎች እንግዶቻችንን ለመቀበል በተሰጠን የስራ ምግባር መሰረት እጅግ ዝግጁ ነን። ይህንንም ስንል እኛ የስለንቦና አባታችን ስልጣን ከወጡ ጊዜ ጀምሮ ያለውን የእህት ወንድሞቻችን ታላቅ ፖለቲካዊ ስሜት በመገንዘብ ነው። ይህንን ውቅያኖስ ከውቅያኖስ የሰፋ ስሜት በአንዴ ለማስተናገድ እናስተናግናለን ብሎ ማለት በድጋሚ አበው እንደሚሉት አባይን በጨልፋሉ። ነገር ግን ኢትዮጵያዊነት የተሞላበት አክብሮትና ትህትና ደንብ ያካተተ አቀባበል ከሆነ ይህ አቀባበል ቀጣይ ዝግጅቶችን ማብሰሪያ መቅድም ነው። ምንም አይነት ክፍያና ቅድመ ምዝገባ አለመኖሩ እንዲሁም በአመለካከት በሀብት በአደረጃጀት ልዩነት ሳይኖርም ሁሉም ኢትዮጵያውያን በእለቱ እንዲገኙ ኮሚቴው ጥሪውን አቅርቧል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ የአሜሪካን ጉዞ የመንግስት ለመንግስት ግንኙነት መሰረት ያደረገ ሳይሆን በውጭ ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያን በሀገራቸው እየተካሄደ ላለው ሁለንተናዊ ለውጥ ውይይት ለማድረግ መሆኑ ይታወቃል። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ፣ ከሎስ አንጀለስ ካሊፎርኒያ።